dhufeera sanbattan dhufu walitti deebinaa nagaa hambulaa dhaggeeffatoota keenya ani tiksti gammee. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀምረ መልከ ብዙ ፈተናዎች ያሉባት አገር ጎዳናዎች፣ ሰዎች እየቀበርን ነው። በነገራችን ላይ ግን እየቀበርን መሆናችንን እያወቅን አይደለንም። እየሞትን መሆናችንን እያወቅን አይደለንም እና ሚዲያው ወደ ታች ወርዶ የበሽታውን መጠን፣ በበሽታው የተያዙ ሰዎች የሞት ሁኔታን፣ ሂውማን የሆነውን ማዕዘን ያሳየን አይመስለኝም። ኮቪድን ከሰማን ጀምሮ ብዙ ነገሮች አይተናል፣ ሰምተናል፣ ሰርተናለን፣ ትተናለን። እስራት የነበር ነገር የለም፣ የባሰ ነገር ነው ያለ። ግን የባሰውን ነገር የምናውቀው አይመስለኝም። ለምን ብዙ ነገሮች እኛገር አይለም ከዚህ ስንሄድ ትልቅ ዝግጅት ነበረ። እኛም ደግሞ በጣም በመፍራት ከማስክ በተጨማሪ የእጅ ጓንት አልቀረ፣ የፊት ሽፋን አልቀረ። ከዛ ወርደን ሰው ጋራ ስንቀላቀል ያለው የህዝቡ ጥንቃቄ በጣም በጣም በጣም ላልቶ ነው ያየ ነው። የአዲስ አበባ ዩኒቨርሲቲው የጋዜጠኝነትና የኮሚኒኬሽን ትምህርቶች መምህሩ ረዳት ፕሮፌሰር መኩሪያ መካሻ፣ የሸገር ኤፍኤሙ የወይ አዲስ አበባ ራዲዮ ፕሮግራምና በዚሁ ስም የሚጠራ መጽሄት አዘጋጅው ነብዩ ግርማ፣ እንዲሁም የአሜሪካ ድምጿ ትዝታ በላቸው ናቸው። በየተራ ያደመጣቸኋቸው። ቀጥለን ደግሞ በወርሃ ኮቪድ ውስጥ ከተሰሩ የብዕር ትሩፋቶች አንዱን እንተዋወቅ። አሁን አሁን ፕሪንሰስ መርሳቤ በአማዞን ጀርመኒ ዛሬ በሂስቶሪካል ኖቨል ውስጥ ሁለተኛ ነው፣ ቤስት ሴለር በመሆን ልዕልት ማርሳቤል ፕሪንሰስ ማርሳቤል የመጽሐፉ ርዕስ ነው። ለበርካታ መቶ ዓመታት ወደ ዘለቀው የከፋ ዘመነ መንግሥት በምናብ የሚያጓጉዝ ታሪክ ቀመስ ልብወለድ መጽሐፍ ነው። ዶክተር ዋልተ ንጉስ ዳርጌ ነው ደራሲው። ቆየት ብሎ ሊያስተዋውቀን ምክ ይላል። የአዲስ አበባው መስኮት ሲከፈትም ንጉሥ ያክሊሉ የመሬት ጉዳይ ይለናል። በምሽቱ መሰናደው እሁድ የካቲት ሰባት 2013 ዓ ምት ጤና ይስጥልኝ። እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን እንደምንሰነበታችሁ። ለዕለቱና ለሰዓቱ ከተሰናዱ ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ሰዓቱ የዓለም ዜና በኋላ እመልሳለሁ። እንዳትሄዱ ጤና ይስጥልኝ የተከበራችሁ አድማጮች እንደምናመሻችሁ የምሽቱን ያለም ዜናዎች የማሰማችሁ ጽዮን ግርማ ነኝ ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል ቄለም ወለጋና ምዕራብ ሸዋ ዞኖች የአስፋልት መንገድ ግንባታዎችን ከመረቁ በኋላ አዳዲስ የመንገድ ግንባታዎችን ደግሞ አስጀምረዋል። ምክትል ጠቅላይ ሚኒስትር ደመቀ መኮንን፣ ቀዳማዊት እመቤት ዝናሽ ታያቸውና የተለያዩ የክልልና ፌዴራል ስራ ኃላፊዎችም በስነ ስርአቱ ላይ ታድመዋል። አኩር መልካ ተጨማሪ አለው። በአንድ ቀንም ሶስት ዞኖች ውስጥ በመገኘት ለህብረተሰቡ መልእክት ማስተላልፈዋል። ጠቅላይ ሚኒስትሩ ዛሬ ከሰዓት በአምቦ በመገኘት 110 ኪሎ ሜትር ርዝመት ያለውን የአምቦ ጉደርና ሸነን ሰዮ የአስፋልት መንገድ ፕሮጀክት ግንባታ አስጀምረዋል። ለመንገዶቹ ግንባታ በአጠቃላይ አራት ነጥብ ስድስት ቢሊዮን ብር መመደቡ ሲገለጽ ሁለቱም መንገዶች በአምስት ዓመት ውስጥ ተገንብተው ይጠናቀቃሉ ተብሏል። ረፋድ ላይ በሄሊኮፕተር ሆሮ ጉድሮ ወለጋ ዞን ሻምቡ ከተማ የተገኙት ጠቅላይ ሚኒስትሩና ሌሎችም ከፍተኛ አመራሮች 60 ኪሎ ሜትር የሚሸፍነውን የሻምቡ ባኮን የአስፓልት ኮንክሪት መንገድን ሲመርቁ፣ በተጨማሪም የሻምቡ አገምሳ የዘጠና አምስት ኪሎ ሜትር መንገድ ግንባታንም አስጀምረዋል። በተመሳሳይ ሁኔታ ዛሬ ጠዋት በቄሌም ወለጋ ዞን ደንቢዶሎ ተገኝተው 59 ኪሎ ሜትር የሚሸፍነውን የደንቢዶሎ ውጊ ዶላ ጋምቤላ አስፓልት ኮንክሪት መንገድ ግንባታን አስጀምረዋል። ጠቅላይ ሚኒስትር አብይ የሚገነቡ ፕሮጀክቶች ወለጋና ምራብ ሸዋን ከአጎ ራባች የአገሪቱ ክልሎች እና አገራት ጋር ለማገናኘት የታሰበ ነው ሲሉ ገልጸው ሕብረተሰቡ የአካባቢውን ሰላምና ጸጥታ በመጠበቅ ልማት እንዲፋጠን የበኩሉን ድርሻ እንዲወጣ ጥሪ አቅርበዋል ሲል የኦሮሚያ ብሮድካስቲንግ ኔትወርክ ኦቤን ዘግቧል። ለወጣቶችም ሰላምን በተመለከተ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ ለአሜሪካ ድምፅ ናኮር መልካ ከአምቦ ናኮርን እናመሰግናለን። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ይህ ቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በተወካዮች ምክር ቤቱ የሕግ መምሪያ ለተመሰረተባቸው የአምስት ሰዎች ሕይወት የጠፋበት ሁከት የማነሳሳት አድራጎት ድምጽ የመስጠት ሂደት ትላንት የተጠናቀቀ ሲሆን መወሰኛ ምክር ቤቱ የሰጠው ድምጽ ትራምፕን ጥፋተኛ ለማስባል በቂ ሳይሆን ቀርቷል። ዴሞክራቶችና ሪፐብሊካኖቹ ሀምሳ ሀምሳ እኩል መቀመጫ በያዙበት የዴሞክራትና ሪፐብሊካን እንደ ራሴዎች ሀምሳ ሀምሳ እኩል መቀመጫ በያዙበት የህግ መወሰኛ ምክር ቤቱ የተሰጠው ድምጽ ሀምሳ ሰባት ለአርባ ሶስት ሲሆን በትራምፕ ላይ የጥፋተኝነት ውሳኔ ለማስወሰን አስር የሪፐብሊካኖች ድምጽ ተጓድሏል። በዚህም ምክንያት ትራምፕ ጥፋተኛ ሳይባሉ ቀርተዋል። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን አስራ አምስት ሚሊየን የመጀመሪያ ዙር የኮሮና ቫይረስ ክትባት እንዲሰጥ ማድረጋቸውን ተከትሎ መንግስት የጣላቸውን ከባድ ክልከላዎች እንዲያነሳ ግፊት እየተደረገበት ነው። የኮሮና ቫይረስ ወረርሽኝን ለመቆጣጠር ተስኗት የቆየችው ና ከፍተኛ የሞት መጠንና የኢኮኖሚ ጉዳት ያስከተለባት ብሪታንያ የቫይረሱን ክትባት በተሻለ ሁኔታ እያዳረሰች መሆኑ ተገልጿል። 67 ሚሊዮን ሕዝብ ያላት ብሪታንያ ክትባቱ ለሕዝብ እንዲሰጥ በማጽደቅ ከዓለም ቀዳሚ ስትሆን በአውሮፓውያን የዘመን አቆጣጠር የካቲት 15 ላይ 15 ሚሊዮን የሚሆኑ የቤት ለቤት ተንከባካቢዎች የጤና ባለሙያዎችና እድሜያቸው ከሰባ በላይ የሆኑ አዛውንቶች እንዲከተቡ የማድረግ እቅድ ይዛም ተንቀሳቅሳለች ይህ ክትባቱን የማዳረስ ኬት ግን የተራዘመውን የቤት ውስጥ መቀመጥ ክልከላ እንዲላላ የሚያደርጉ ግፊቶች እንዲጨምሩ ማድረጉ ተገልጿል። በመላው ዓለም የሚገኙ የኮቪድ-19 ተያዦች ቁጥር ዛሬ አንድ መቶ ስምንት ሚሊዮን መድረሱን የጆንስ ሆፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል ዛሬ አስታውቋል። ሀያ አምስት ነጥብ አምስት ሚሊዮን ዜጎቿ በቫይረሱ የተያዙባት ዩናይትድ ስቴትስ ቀዳሚ ስትሆን ህንድ በ10 ሚሊዮን ብራዚል ደግሞ በ ዘጠኝ ነጥብ ስምንት ሚሊዮን እየተከተሉ ይገኛሉ። በመጨረሻም አይቢዶስ በተሰኘችው የግብጽ ጥንታዊት ከተማ አምስት ሺ ዓመት የሚሆነውና በሺዎች የሚቆጠሩ ቢራዎችን ማውጣት የሚያስችል ጥንስስ መገኘቱን የሀገሪቱ ቱሪዝም ሚኒስቴር አስታውቋል። አሁን በግብጽ ሶሃግ አስተዳደር ስር የሚገኘው ይህ ቦታ ከክርስቶስ ልደት በፊት በ ሶስት ሺ አንድ መቶ አካባቢ በንጉስ ናርመር ስር የነበረ አስተዳደር መሆኑን ሚኒስተር መስሪያ ቤቱ ዛሬ ያወጣው መግለጫ አመልክቷል። በግብጽና አሜሪካኖች ጥምረት በተደረገ አሰሳ የተገኘውን ግኝት የመሩት ዶክተር ማቴዎስ አዳምስ እንዳሉ የሚባሉት ቢራው በቀደምት ጊዜ የነበሩ ንጉሶች ሲሞቱ ለቀብር ስነ ስርዓታቸው የሚጠቀሙበት ሳይሆን እንደማይቀር ተናግረዋል። ሀያ ሁለት ሺ አራት መቶ ሊትር ቢራ የማምረት አቅም አለው የተባለው ይህ የቢራ ጥንስስ ስምንት ቦታ ተከፋፍሎ የተቀመጠ ነው። አድማጮች፣ ለሰዓቱ ዜና የተመደበው ጊዜ አበቃ። ከቀሪ የምሽቱ ዝግጅት ጋር አብራችሁን ቆዩ። ጤናስጥልኝ እንደምናመሻችሁ ክብራትና ክብራን አድማጮቻችን፣ እሁድ የካቲት 7 2013 ዓ ም የራዲዮ መጽሔት ጀመረ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ለምሽቱ ከተሰናዱ ልዩ ልዩ ቅንብሮች ጋር እስከ አራት ሰዓት አብሬያችሁ ቆያለሁ። ወደ ቀዳሚው ቅንብር ከማምራታችን በፊት ታዲያ ራዲዮ መጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። ከአሁን ቀደም ደጋግማ የተደመጠችና ለሰአቱ ብትስማማ በሚል ከዛሬም በድጋሚ የተመረጠች ግጥም ናት። ያንድ ፍቅር በኔ ይታ በኔ አቅም ከአንድ በላይ ብዙ አላቅም። ጨረቃም አንድ፣ ፀሐይም አንድ፣ ምድርም አንድ አምላክም አንድ ድሮም ቢሆን ከጠዋቱ አንድ የሚል ቃል እወዳለሁ፣ ከመሻሸም ከንጋቱ አንድ የሚል ቃል አመልካለሁ። እንዳይ ፍርድም እንዳይ ንድም ሲሉኝ እንኳን አይጥመኝም፣ ተረት ብቻ ይመስለኛል። አንድ ፈርዶ አንድ ነዶ ውጤት ስምሮ አጋጥሞኛል። ረጅም ጉዞ ልሄድ ሳስብ በአንድ እርምጃ ጀምራለሁ። ስራም ብጤ ሲይዝ እንኳን አንድ ብዬ ሞክራለሁ። መብልስ ቢሆን በአንድ ጊዜ ሁለት ጉርሻ መች ጎርሳለሁ? አንዴ ብቻ ተወልጄ አንዴ ብቻ ሞታለሁ። አንድ አፍቅሬ አንድ ወድጄ ለአንዲት ፍቅሬ ይሰዋለሁ። አንድ አግብቼ ከእሷው ከሷው ጋራ ተሳስቤ እኖራለሁ። በአንድ ዓላማ ተወስኜ በአንድ ልቤ ቆራጦኜ በአንድ አምላኬ ተማምኜ ያው እስካሁን ይኸው አለው። አንድ አባት ነው የነበረኝ ከአንድ እናት ነው የተወለድኩ። ቁጥር እንኳ ስማር ድሮ ሁለት ብዬ መቼ ጀመርኩ። እና ታዲያ ይሄ መውደድ ያስገበረኝ እንደ ፍቅሬ ድሮም ጥንትም ከመሰረት፣ ወደፊትም ሆነ ዛሬ ልዩነቱ ለውበቱ ብዙነቱን ለአንድነቱ ባደረገው ዝማሬ አንድ የሆነ ሕዝብ ይለኛል በአንዲቷ ውድ አገሬ ለእናንተሳ በገጣሚ ሙሉነ መንግስቱ ያንድ ፍቅር በተሰኘችው የሳምንቷ ምርጥ ባደረግና ግጥም ዝግጅታችንን ጀምረናል። ዛሬ ዕለቱ በአውሮፓውያኑ የዘመን አቆጣጠር ፌብርዋሪ 14 የቫለንታይን የፍቅር ቀን ነው። ከቅርብ ዓመታት ወዲህም በኢትዮጵያም ገነን ብሎ መከበር ይዟል። ታዲያ በስሙ የሚኬደው ርቀትና ግነቱ ያነጋግር ይሆናል እንጂ በተለይ እንዲህ ፍቅር በሳሳበት ዓለም የፍቅር ቀን ሳይሆን ድፍን የፍቅር ዓመት ሳያስፈልገን አይቀርም። ለሁሉም ቴዲ አፍሮ ግን 迪兰。 Che cosa አሁን ወደ ምሽቱ ቀዳሚ ዝግጅት ነው የምናምራው የጋዜጠኞች የጠረጴዛ ዙሪያ ውይይት እንግዶች አመሰግናለሁ ሁላችሁንም ሶስት እንግዶች አላችሁኝ። መስመር ላይ ረዳት ፕሮፌሰር መኩሪያ መካሻ በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን መምህር፣ የስራ ዘመን ውስጥ ካበቃበት ቅርብ ጊዜ ድረስ የትምህርት ቤቱ ኃላፊ በመሆንም አገልግልሃል። ትዝታ በላቸው በራዲዮ መጽሔት የጋዜጠኞች የጠረጴዛ ዙሪያ ውይይት ቤተኛ፣ እስከ ቅርብ ጊዜ ድረስ የክፍላችን መራሀ ኤዲተር በመሆን አገልግለሻል። አዲሱን የስራ ኃላፊነት ከተቀበልሽ ስናስተዋውቅ የመጀመሪያ ነውና ዛሬ ለአድማጮች የምናስተዋውቅ በቅርቡ የክፍላችን የአሜሪካ ድምፅ የአፍሪካ ቀንድ ኃላፊ ሆነሻል። እንኳን ደስ ያለሽ አሉላ። አመሰግናለሁ። ትዝታ እንኳን ደስ ያለሽ። እንኳን አብሮ ደስ ያለሽ። እግዜር ይስጥልኝ። አቶ ነቢዩ ግርማ በርካታ ዓመታት በጋዜጠኝነት ሙያ አገልግለሃል። ሸገር ኤፍኤም ላይ ወይ አዲስ አበባ የተሰኘ የራዲዮ ፕሮግራም አለ። በዚሁ ርዕስ የሚጠራ ወርሃዊ መጽሔትም ታዘጋጃለች። የበርካታ ዓመታት የጋዜጠኝነት ልምድ አለ። የጋዜጠኞች የጠረጴዛ ዙሪያ ውይይታችን ሀሰተኛ ወሬዎች ላይ ያተኮረ ውይይት በቅርቡ አድርገን ነበረ ከሌሎች የሙያ አጋሮቻችሁ ጋር። የዛሬውም ከዚያ ተከታይ ተደርጎ መታየት የሚችል ነው። ተደራራቢ ቀውሶች ውስጥ እያለፍን ነው። በዓለምም ደረጃ መሰል ሁኔታ ይንጸባረቃል። በኢትዮጵያ በተደጋጋሚ ከደረሱ ሁከቶች፣ የዓለምን ያለኗ ዜ የቀየረ የኮቪድ-19 ወረርሽኝ አሁን ደግሞ በሰሜን ኢትዮጵያ የተካሄደው ወታደራዊ ግጭትና እርሱንም ተከትሎ የሚታዩ አንዳንድ ሁኔታዎችን ጨምሮ ለየት ባለ ጊዜ ውስጥ እያለፍን ነው። እስኪ አንደኛውን ላስቀድምና ኮቪድ አስራ ዘጠኝ ኢትዮጵያ አይመለከታቸውም ወይ እያል ቀልድ የሚመስልስ ነገር ግን ያሳሰባቸው ሰዎች የሚያነሱት ጥያቄ እናያለን። በኮቪድ አስራ ዘጠኝ ውስጥ ማለፍ ራሱ ሕይወትም የኑሮ ዘይቤም፣ ያሰራር ሁኔታም በእጅጉ የተቀየረበት ነው እና አቶ ሙክሪያ ከአንተ ልጀምር በኢትዮጵያ ምን ይመስላል ኑሮ በኮቪድ ውስጥ? እሺ ኑሮ በኮቪድ ውስጥ፣ እንደምታውቀው እንደ ማንኛውም ኢንዱስትሪ እንደ ማንኛውም ሁኔታ ህይወታችንን የተፈታተነ ነው። እጅግ በጣም አስቸጋሪ ሁኔታ ነበር። በተለይ የመጀመሪያው አካባቢ ከባድ የሆነ ድንጋጤ ነበር። በእኔ በኩል ምናልባት ከዚህ በፊት የግሬፕ በሽታ መርስዔ ኀዘን ወልደ ቂርቆስ በጻፉት መጽሐፍ ላይ ታስታውስ እንደሆነ በጣም ከባድ እንደሆነ እና በየመንገዱ ሁሉ ሰው እንደሚሞት አስክሬን መቅበሪያ ቦታ ሁሉ እንደጠፋ የሚገልጽ ነበረ እና እኔ እንደውም ከዛ የባሰ ሁኔታ ይገጥማል ብዬ ጠብቅ ነበረ እና በጣም አስደንጋጭ ነበር። በተለይ ደግሞ ሚዲያውን በምታይበት ጊዜ እንደ ማንኛውም ኢንዱስትሪ ሚዲያውም ከፍተኛ የሆነ የአሰራር ተጽዕኖ ላይ ወድቆ እንደነበር አስታውሳለሁ። መልካም እንደነበር ብለሃል። ነቢዩ ወደ አንተ ልምጣ በኮቪድ-19 ወረርሽኝ ውስጥ የኑሮ ዘይቤውንም የአሰራር ሁኔታንም ጨምሮ በየዕለቱ በስራህ እንደሚታዘብ ሰው በፕሮግራሞቻችሁም የኮቪድ-19 ወረርሽኝን እንደሚዘግብ ትምህርታዊ ፕሮግራሞችን እንደሚያቀርብ ሰው ምን ታዘብክ በመገናኛ ብዙሀን ውስጥ የቱን ያህል ትኩረት ሰጥቶታል አሁን መላላቱና ሰውም ግዴለሽነት ጠባይ እያሳየ ነው የሚባልበትን ርቀት እንሰማለን ባለሙያዎች ይነግሩናል እንደ ጋዜጠኛ ያንተን ትዝብት ንገረን እስኪ እንግዲህ ያው ኮቪድ ከጀመረ ወይም ኮቪድን ከሰማን ጀምሮ ብዙ ነገሮች አይተናል፣ ሰምተናል፣ ሰርተናልም፣ ትተናልም በስርዓት ምንድን ነው። እንደ ግለሰብ ሰዎች ያልተኛ ሊሆኑ ይችላሉ። እንደ ማህበረሰብም ይሄ ባህሪ ሊመጣ ይችላል። እንደ ሀገርም ሊመጣ ይችላል። እንደ መንግስትም ሊመጣ ይችላል። እንደ ሚዲያም ይሄን ነገር የታዘብኩት የነበር ነገር የለም። የባሰ ነገር ነው ያለው። ግን የባሰውን ነገር የምናውቀው አይመስለኝም። ለምን ብዙ ነገሮች እኛ ገር አይለም አናውቀውም። ለምሳሌ ኮቪድ ምን ያህል በመጠን ጎድቶናል ብንል ግዛት በምን መጠን እንደጎዳን መናገር ምንችል አይመስለኝም። ስለዚህ እነዚህ ነገሮች አብረንም እየኖረ ስንሄድ፣ እየተለማመድ ነው ስለመሰለን የጉዳቱን መጠን ስለማናውቀው ነበር የምንለው ነገር እናነሳለን እንጂ ብዙ ነገሮች እየተባባሱ ያሉ ነው የሚመስለኝና መጀመሪያ ላይ እንደ ሚዲያ እንሰራቸው የነበሩ ነገሮች አሉ እኔ ምናልባት እንደ ሪፈረንስ ሸገርን መውሰድ እችላለሁ እንግዲህ ሁሉም ነገር የጀመረ ሰሞን በቃ ስሜቱም ስለነበር በደንብ ስራዎች ይሰሩ እንደነበር ነው የማስታውሰው ለምሳሌ ፐብሊክ ሰርቪስ አናውንስመንት የህዝብ አገልግሎት መልዕክቶች በተከታታይ እንጠቀም ነበረ ሸገር ኒውስ ሪስኬጁል አድርጓል ለምሳሌ በቀን ሶስት ጊዜ ነበር፣ ጠዋት፣ ቀን፣ ማታ የነበረውን በየሁለት ሰዓት ዜና የማቅረብ ነገር አሁንም አላቸው። ግን ለዛ ምክንያት የሆነ ኮቪድ ነበር። በየሁለት ሰዓቱ የኮቪድ መረጃ ይሰጥ ነበረ። ሁሉም ፕሮግራሞች ከዛ ቀድሞ እንግዲህ ከህክምና ጋር የተገናኙ ነገሮች አልነበሩ። ኮቪድ ከመጣ በኋላ በሁሉም ፕሮግራሞች ይሄ ነገር በስፖርት ጭምር አድሬስ እንዲደረግ ሰፊ ሙከራ ይደረግ ነበረ። በኋላ ህዝቡ ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች ከእሁድ የካቲት 14 2013 ዓ ም ዝግጅት ጋር ሰሎሞን አባተ ነኝ። የምሽቱ አስተናጋጃችሁ ጦርነት ስላለ አይደለም። አንድ ሁለተኛ መንግሥት እርዳታውን ስላልገፋ አይደለም። ሁለት ሶስተኛ ህዝቡ ራሱ እርዳታ ለመንሳት ወደ የተዘጋጀው ቦታ ላይ መጥቶ እርዳታውን እንዳያቀበል በነበራቸው የአንድ ለአምስት አደረጃጀት ለአምስ ዓመት ያክል ህወሓትን እንደ ፈጣሪ እንዳይ ስላደረጉት መጠራጠሮች ነበሩ። እነዚህ ሁሉ ነገሮች ተደምረው ሳፕ ላይ የአቅርቦት ስራውን እስሙዝ እንዲሆን አላደረጉትም። ቻለንጆች አሉ። ፕላስ የትግራይ የመሬቱ ራሱ ጂኦግራፊያዊ አቀማመጥም አለ። በአራተኛ ደረጃ የተሰራውን ስራ ራሱ ለመግለጽ ፍቃደኛ ያልሆኑ ጊዜያዊ የህብረተሰቡ ያስተዳድሩኛል ብሎ የመረጣቸው ሰዎች አሉ። ሜጀር ጄኔራል መሐመድ ተሰማ የመከላከያ ኢንዶክትሪኔሽን ዋና ዳይሬክተር ናቸው። በዚህ ምሽት ይዘናቸዋል። ሌሎችም ዘገባዎች አሉ። እስከ ምሽቱ አራት ሰዓት ከእኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ሰላም፣ ጤና ስጥልኝ። እንደምናመሻችው ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። ኢትዮጵያ ውስጥ በኮቪድ-19 ሳቢያ የሞተው ሰው ቁጥር 2279 መድረሱን የጤና ሚኒስትር አስታወቀ። ሚኒስትሩ ማምሻውን ባወጣው መረጃ መሰረት በመላ አገሪቱ ቁጥሩ 2 ሚሊዮን 91 ሺህ የሚጠጋ ላለው ሰው የላቦራቶር ምርመራ ተደርጎ 152809 ሰው ለኮሮና ቫይረስ መጋለጡ ተረጋግጧል። በአሁኑ ሰዓት ለኮቪድ-19 መጋለጣቸው በምርመራ ከተረጋገጡ 19159 ሰዎች ውስጥ 300 ሰባዎቹ በጽኑ ሕመም ላይ መሆናቸው ታውቋል። የጤና ሚኒስትሩ ዛሬ ባወጣው በዚህ መረጃ መሰረት ከትግራይ ምንም አይነት ሪፖርት ያልደረሰው መሆኑን አስመልክቶ በቫይረሱ ስርጭት ሚኒስትሩ ሪፖርቱን እስካጠናቀረበት ጊዜ በነበሩት 24 ሰዓታት ውስጥ ቀዳሚነቱን በያዘችው አዲስ አበባ ለቫይረሱ መጋለጡ የተረጋገጠው ሰው ቁጥር 798 መሆኑንም አክሎ አመልክቷል። ብሔራዊ የምርጫ ቦርድ ባወጣው የጊዜ ሰሌዳ መሰረት የአማራ ብሔራዊ ንቅናቄ አብን የምረጡኝ ቅስቀሳውን በሀገሪቱ የተለያዩ ከተሞች ውስጥ ዛሬ በይፋ መጀመሩን አስታወቀ። አስቴር ምስጋናው አጠር ያለ ዘገባ አጠናቅራለች። የአማራ ብሔራዊ ንቅናቄ አብን የምርጫ ቅስቀሳውን ዛሬ በተለያዩ ከተሞች በይፋ ጀምሯል። የአብን የምርጫ ምልክት ነው ሰዓትን የአብን የማዕከላዊ ኮሚቴ አባል የሆኑት ዶክተር ደሳለኝ ጫኔ በባህር ዳር ከተማ ለአባሎቻቸውና ለደጋፊዎቻቸው ባሰሙት ንግግር የአማራ ብሔራዊ ንቅናቄ አንዱ ስትራቴጂክ አቋም ጥላቻን የሚጸየፉና ከሚያወግዙ ሁሉን አካታች ለሆነ ዘላቂ ለውጥ ከሚታገሉ አገራዊ ርዕይን ካነበቡ ኃይሎች ጋር አብሮ ለመስራት ያላሰለሰ ትጋት የሚያደርግ መሆኑን ለማረጋገጥ እንወዳለን። ፓርቲያቸው የፖሊሲ ሰነድ እጩዎቹንና የምርጫ ጣቢያውን ማዘጋጀቱን ገልጸዋል። የአብን አማራጭ የፖሊሲ ሰነድ፣ የምርጫ ስልት ወይም ስትራቴጂ፣ የመልእክት ቀረጻ ብቃትና ጥራት ያላቸውን እጩዎች መልምሎ በመላ አገሪቱ በሚገኙ የምርጫ ጣቢያዎች እንዲወዳደሩና በህዝባችን ተመርጠው ህዝባችንን ወደ ሁለንተናዊ ዕድገት እንዲመሩት ማዘጋጀቱን ለአማራ ሕዝብ ስናበስር በታላቅ ትህትናና ክብር ነው። ይህንንም ምርጫ ሕዝባችን በድል እንዲወጣ የፓርቲያችን የአማራ ብሔራዊ ንቅናቄ አመራሮች አባላትና ደጋፊዎች በከፍተኛ ኃላፊነትና በታላቅ ቁርጠኝነት የተዘጋጀን መሆናችንን ስንገልጽ በታላቅ ኩራት ነው ነጻነት እኩልነት ፍትሕና ዴሞክራሲን ለማስፈን ታሪካዊ ኃላፊነቱን እንዲወጣ ጥሪ እናቀርባለን። የአማራ ብሔራዊ ንቅናቄ አብን ተመሳሳይ ቅስቀሳዎችን በአዲስ አበባ፣ በጎንደር፣ በደሴና በሌሎች ትልልቅ ከተሞች አካሂዷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። በሚያንማር ፖሊስ ሁለት ሰላማዊ ሰልፈኞችን በገደለ ማግስት በብዙ ሺ የተቆጠሩ ዜጎች ባለፈው ጥር 24 2013 ዓ ም የተፈጸመውን ወታደራዊ የመንግስት ግልበጣ በመቃወም አደባባይ ወጥተዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬሽ ህይወት የጠፋበትን የኃይል እርምጃ አውግዘዋል። ህይወት አጥፊ ኃይል መጠቀም እንዲሁም በሰላማዊ ሰልፈኞች ላይ ወከባ መፈጸምና ማስፈራራት ተቀባይነት የለውም ሲሉ ነው ዋና ጸሐፊው ትላንት ማምሻው ላይ በጻፉት የትዊተር መልእክት አማካኝነት የገለ በሚያንማር የመንግስታቱ ድርጅት ልዩ መልእክተኛ ቶም አንድሩ በበኩላቸው በተመሳሳይ በትዊተር አማካኝነት ባስተላለፉት መልእክት ማንዳላይ ላይ የተገደለውን ታዳጊ ጨምሮ ተጨማሪ የሰው ሕይወት እንዲያልፍ ገዢው ወታደራዊ ሁንታ በሚያንማር ያቀጣጠለው የጭካኔ ጥቃት አሳስቦኛል ብለዋል። ሰላማዊ ሰልፈኞችን በውሃ ከመበተን ወደ ፕላስቲክ ጥይት ከዚያም ወደ አስለቃሽ ጢስና አሁን ደግሞ በቀጥታ በጥይት ወደ መደብደብ ተሸጋግሯል። ይህ እብደት አሁኑኑ መቆም አለበት፣ ነበር ያሉት ልዩ መልእክተኛው። ዛሬ ማለዳ ላይ ፖሊስ ያንጉን ላይ በተካሄደው በትላንቱ ሰላማዊ ሰልፍ የተሳተፈውን ታዋቂውን የአገሪቱ የሲኒማ ተዋናይ ሉ ሚንን የሲቪል ሰራተኞችን ለተቃውሞ አነሳስተሃል በሚል ማሰሩ ታውቋል። ባለፈው ኅዳር ወር የተካሄደውና የአን ሳን ሱቺ ፓርቲ በከፍተኛ ድምፅ ያሸነፈበትን ምርጫ መጠነ ሰፊ የድምፅ ማጭበርበር ተፈጽሞበታል ሲል ወታደራዊ ሁንታ ለአንድ ዓመት የሚዘልቅ የአስቸኳይ ጊዜ ማወጁና መሪዎቹንም ማሰሩ የሚታወስ ነው። ከአንድ አመት በፊት ነበር ጣሊያን ከእስያ ውጪ የኮሮና ቫይረስ መከሰቱ ሲረጋገጥ የመጀመሪያዋ አገር የሆነችው። ባለፈው ዓመት አርብ የካቲት 12 2012 ዓ ም በሰሜናዊ ጣሊያኒቱ የኮዶኞ ከተማ ነዋሪ የሆነ አንድ የ38 ዓመት ዕድሜ ጎልማሳ ለኮሮና ቫይረስ መጋለጡ ሲረጋገጥ የመጀመሪያው ጣሊያናዊ የሆነው። በሰዓታት ውስጥም ታዲያ የ77 ዓመቱ በቬኔቶ ክፍለ ግዛት የምትገኘው የቮ ከተማ ነዋሪ በዚሁ ሳቢያ ማለፋቸው ተዘገበ። ከዚያም መላዋን አውሮፓን እና ዓለምን ያዳረሰው ወረርሽኝ ዛሬ 111 ሚሊዮን ሰዎችን ተጋላጭ ሲያደርግ 2.4 ሚሊዮን ሰው ደግሞ ለህልፈት ዳርገዋል። የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ እና የጣሊያኑ ፕሬዝዳንት ሰርጆ ማታሬላ የትላንቱን የኮሮና ቫይረስ ወረርሽኝ አንደኛ ዓመት መታሰቢያ ሐኪሞች፣ ነርሶች እና ሌሎች የህክምና ባለሙያዎች የሚከበሩበት በአመታዊ ብሔራዊ የጤና ባለሙያዎች ቀንነት የሰየሙት ባረአያነታቸው የጸረ ግለኝነትና የግል ጥቅመኝነት ጠባይን የሚያክም ክትባት ቁርጠኝነታቸውን ያሳዩ ያሏቸውን የጤና ባለሙያዎች በሰው ልጆች ልብ ውስጥ ያለውን ሌሎችን የመርዳትና ለተጎዱት ለመድረስ ያለን ታላቅ ፍላጎት ያሳየ ነው ብለውታል አቡኑ። ፕሬዚዳንት ማታሬላም በበኩላቸው የህክምና ባለሙያዎች ያሳዩት ጀግንነት የተዘገበበት ጥረት ወረርሽኙ ወደማይቀለበስ ጥፋት እንዳይቀየር ያደረገ ነው ሲሉ አወድሰዋል። አድማጮች የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በኒጀር የሁለተኛ ዙር ፕሬዚዳንታዊ ምርጫ መራጮች በዛሬው ዕለት ድምፃቸውን ሲሰጡ ብለዋል። የዘንድሮ ምርጫ ምዕራብ አፍሪካዊቱን አገር ነፃ ከወጣችበት እንደ አውሮፓውያን የዘመን አቆጣጠር ከ1960 ወዲህ የመጀመሪያዋ ለሆነው ዲሞክራሲያዊ የስልጣን ሽግግር የሚያበቃ ይሆናል ተብሎም ታምኖበታል። ባለፈው ታኅሣሥ ወር መገባደጃ በተካሄደው የመጀመሪያው ዙር ምርጫ 39.3 በመቶውን የመራጭ ድምፅ በማግኘት ብልጫ ያስመዘገቡት የገዢው ፓርቲ እጩ መሐመድ ባዙም የብዙዎችን ይሁንታ አግኝተዋል። በተሰናባቸው ፕሬዚዳንት መሐመዱ ዩሱፍ አስተዳደር የውጭና የአገር ውስጥ ሚኒስትርነትን ጨምሮ በተለያዩ የመንግስት ኃላፊነቶች የሰሩት ባዙም በቀደመው ዙር ምርጫ የ17 በመቶውን የመራጭ ድምፅ ብቻ ያገኙትን የቀድሞውን ፕሬዚዳንት መሐመኔ ኡስማኔ ነው በዳግም ምርጫው ፉክክር የሚገጥሙት። ተቀናቃኛቸው የ71 ዓመቱ ኦስማኒ በዲሞክራሲያዊ ምርጫ ለስልጣን ሲበቁ የመጀመሪያው ፕሬዚዳንት ሲሆኑ እንደ አውሮፓውያን የዘመን አቆጣጠር በ1996 በተካሄደው ወታደራዊ መፈንቅለ መንግስት ነበር ከስልጣን የተወገዱት። በሌላ የምርጫ ዜና በመጪው የኢኳዶር ሁለተኛ ዙር ፕሬዝዳንታዊ ምርጫ ግራ ዘመሙ አንድሬስ አሮስ ከወጋ አጥባቂው ወገን ከሆኑት ጉሌርሞ ላሶ ጋር እንደሚፎካከሩ የምርጫ ባለስልጣናት ዛሬ አስታወቁ። የ ሰላሳ ስድስት ዓመቱ አሮዝ በመጀመሪያው ዙር ምርጫ ከጠቅላላው መራጭ የ ሰላሳ ሁለት ነጥብ ሰባት ሁለት በመቶን መራጭ ድምፅ በማግኘት ብልጫ ድምፅ ቢያስመዘግቡም ያገኙት የምርጫ ውጤት ግን በቀጥታ አሸናፊ ሊያደርጋቸው በቂ አልነበረም። በሁለተኛው ዙር ምርጫ ተፎካካሪያቸው ሆነው የሚቀርቡት የቀድሞ የባንክ ባለሙያ ላሶ በበኩላቸው ከጠቅላላው መራጭ ድምፅ አስራ ዘጠኝ ነጥብ ሰባት አራት በመቶን በማግኘት ነው ግራ ዘመሙን የአካባቢ ማህበረሰብ መሪ ያኩ ፔሬዝን በጥቂት ድምፅ ልዩነት ያሸነፉት። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት። ይህ ከአሜሪካ ድምፅ ራዲዮ ጣቢያን በአጭር ሞገድ በ22 ሜትር ባንድ በ13765 ኪር፣ በ25 ሜትር ባንድ በ12040 ኪር፣ በ31 ሜትር ባንድ በ9485 ኪሄር እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ የካቲት 14 2013 ዓ ም ምሽት ፕሮግራም ነው። የኢንቨስትመንት እንቅፋቶች በአማራ ክልል ቃል ይገባል፣ ቃሉ አይፈጸምም። ከዚህ በላይ ደግሞ የኑሮ ውድነቱ አለ። ስለዚህ ለሰላሙ ጸር እየሆነ ያለው አንዱ ይሄ ነው። የተነሳ ያለው ሰላም እንዳይኖር ነው በህብረተሰቡና በመንግስት መካከል ጥርጣሬ እንዲኖር እያደረገ ያለው አንዱ የአገልግሎት የምንሰጥበት ሁኔታ መጓደል ነው። መጓደል ብቻ ሳይሆን ለማስተካከል ህብረተሰቡን የምናንገላታበት መንገድ ራሱ ችግር እየፈጠረ ነው። ምሳሌ ልንገርሽ። የመታወቂያ አሰጣጥ አሁን በአብዛኛው ተቋም ስቴጅ ካልጉባ ጉባ ይሰራ እንደ ትንሿ ልንገርሽ ነው። በጤና ሴክተር ያለ ባለሙያ በአግባቡ ማገልገል ካልቻለ በግብርናው ሴክተር ያለው፣ በንግድ ሴክተር፣ በገቢ መሰብሰብ ሴክተር ያለ እያንዳንዱ የአንድ ነጥብ ስምንት ሚሊዮን የመንግስት ሰራተኛ ህዝባችንን በአግባቡ ማገልገል ካልቻለ ዘላቂ ሰላም ማምጣት አይቻለም። ከባህር ዳር ዘገባለን። አዲስ ዓመት በጌዲኦ ደራሮ ይባላል። ከዲላ ዘገባለን። አብራችሁን ቆዩ፣ መልሱን ታገኛላችሁ። አሁን ወደ መጀመሪያው ዘገባ እንለፍ። ትግራይ ውስጥ እየተካሄደ ነው ያሉትን ጦርነት ተዋጊዎቹ በአስቸኳይ አቁመው ወደ ንግግር እንዲገቡ የትግራይ የሃይማኖት ተቋማት ጉባኤ ባለፈው ሳምንት ውስጥ ጥሪ አቅርቧል። ጉባኤው ባወጣው መግለጫ ጦርነቱ የብዙ ንጹሐን ዜጎችን ሕይወት አሁንም እያጠፋ ተቋማትንም እያወደመ በመሆኑ ሰላማዊ ውይይት እንዲጀመር ዓለም አቀፍ ማህበረሰብ ጫና ማሳደር ይገባዋል ብሏል። ሙሉጌታ ጽባሃ ከመቀሌ ተጨማሪ አለው። የትግራይ ክልል የሃይማኖት ተቋማት ጉባኤ ባወጣው ባለሰባት ነጥብ ያቋም መግለጫ ፖለቲከኞች ችግሮቻቸውን በሰላማዊ መንገድ መፍታት አለባቸው በማለት ከዚህ ቀደም ሊገልጽ እንደነበረ በማሳወቅ ሆኖም በክልሉ ጦርነት ተከስቶም ለመፈጸም ይቀር ለማሰብ የሚያዳግት የቤተ እምነቶች የሃይማኖት መሪዎችና አማኞች እንዲሁም ቅርሶች ላይ አፈትራት ግብ ተፈትመዋል ብሏል። በመቶዎች የሚቆጠሩ ካህናት፣ ሼሆችና ኢማሞች በጥይት ተገድለዋል። ሺዎች ምእመናንን አልፈዋል በማለት መግለጫው አስታውቋል። በአሁኑ ጊዜ በክልሉ ከሰማንያ በመቶ በላይ ህዝብ ከደረሰው ሀዘንና ስነ ልቦናዊ ጉዳት በተጨማሪ የእርዳታ እህል፣ ውሀ፣ መብራት፣ ትራንስፖርት፣ ባንክና ሕክምና እያገኘ አይደለም በማለት በዚህም የተሰማው ሀዘን ገልጿል። ትግራይ የሃይማኖት ተቋማት ጉባኤ በመግለጫው የኤርትራ ሰራዊት በትግራይ መግባቱ ትክክል አይደለም፣ አሁንም በአስቸኳይ መውጣት አለበት ያለ ሲሆን እንዲሁም የአማራ ክልል ኃይል ከክልሉ ደቡባዊና ምዕራባዊ ዞኖች ሊወጣ ይገባል ብለዋል። መግለጫው በመቀጠል በትግራይ ያለው ጦርነት አሸናፊም ተሸናፊም የሌለው የብዙ ህይወት ያጠፋም ዓለም አቀፍ ቅርቸውን የደብረ ዳሞ ገዳምና መስጊድ አልነጃሺ ያፈረሰ ሌሎች ቤተ እምነቶችን ያወደመ በመሆኑ ያለምንም ቅድመ ሁኔታ ተኩስ በማቆም ተፋላሚ ኃይሎች ወደ ሰላማዊ ውይይት ሊመጡ ይገባል። በማለት ጥሪ አቅርቧል። እንዲሁም ዓለም አቀፍ ማህበረሰብ ጣልቃ በመግባት ጫና ሊያደርግ ይገባል ብሏል። ሰብአዊ እርዳታ በክልሉ ያለገደብ እንዲገባም ጉባኤው ጥሪ አቅርቧል። የትግራይ የሃይማኖት ተቋማት ጉባኤ በመግለጫው ሰላማዊ ሰዎች ተረሽኗል። ሴቶች በአስነዋሪ መንገድ አንዲት ሴት እስከ በአስራ አምስት ወታደሮች ሳይቀር ተደፍረዋል። የማግል መነኮሳት ስብራቸው ተደፍረዋል ያመች ሲሆን በዚህ ዘመን ይፈጸማል ተብሎ የማይገመት ነገር ማጥፋት ተፈጽሟል በማለት ገልጸዋል። ይህ ፍጻሜ የሚወገዝ አስነዋሪ ተግባር ነው ያለው መግለጫው፣ ተግባሩ በገለልተኛ አካል ሊጠራ ይገባል በማለት ጥሪ አድርቧል። ለወደሙ ተቋማት መልሶ ለመገንባት የዓለም አቀፍ ማህበረሰብ እንዲያግል፣ የኢንተርኔት አገልግሎት እንዲከፈት በጉባኤው ጥሪ ቀርቧል። የሃይማኖት ተቋማት፣ የአገር ሽማግሌዎች እንዲሁም የፍትህ ተቋማት ይህ በደንና በግልጽ ሊኮንኑት ይገባል ብለዋል። የትግራይ የሃይማኖት ተቋማት ጉባኤ ባወጣው መግለጫ ነው። አመሰግናለሁ ሙሉ ጌታ። በሌላ በኩል በወንጀል የተጠረጠሩ ትግራይ ክልል ውስጥ የተሸሸጉ ግለሰቦችን ለመያዝ ከሚደረግ አሰሳ ውጪ ጦርነት የለም ሲሉ የመከላከያ ኢንዶክትሪኔሽን ዋና ዳይሬክተር ሜጀር ጀኔራል መሐመድ ተሰማ ለአሜሪካ ድምፅ ገልጸዋል። የህወሀት ጽንፈኛ ቡድን እንዳደረሰው ጉዳት ቢሆን ኖሮ ትግራይ አሁን የያዘችው ቁመና ሊኖራት አይችልም ነበር ብለዋል። ሜጀር ጀኔራል መሐመድ የመከላከያ ሰራዊቱ ህወሀት የፈጠረውን ቀውስ በማስተካከል ላይ ይገኛል ብለዋል። አክለው በትግራይ ክልል ዙሪያ የሚነሱ ጥያቄዎችን ይዛም ሜጀር ጄኔራል መሀመድ ተሰማን ያነጋገረችው ጽዮን ግርማ ቃለ ምልልሱን ታቀርባለች። የመከላከያ ኢንዶክትሪኔሽን ዋና ዳይሬክቶሬት ዲሬክተር ሜጀር ጀኔራል መሀመድ ተሰማ ለቃለ ምልልስ ፈቃደኛ ስለሆኑ በጣም አመሰግናለሁ። ኢትዮጵያ ውስጥ የኢትዮጵያ መንግስት ህግ የማስከበር ዘመቻ እያለ የሚጠራው እንዲሁም ደግሞ በትግራይ ክልል ያሉ የቀድሞ የህወሓት አመራሮች ወረራ ተፈጽሞብናል ብለው የሚጠሩት የሰሜኑ አካባቢ ክፍል አንዳንዶች ደግሞ ጦርነት ነው የሚሉት ከአንድ መቶ ቀን በላይ አስቆጥሯል እና አሁንም ድረስ ጦርነት አለ የሚሉ መግለጫዎች በተለያየ መልኩ ይወጣሉ። የቀድሞ የህወሓት ታጋዮችም በኢንተርኔት ላይ ባሉ ሚዲያዎች የሚሰጧቸው መግለጫዎች በስልክ ጦርነት እየተካሄደ ነው፣ እያሸነፍን ነው፣ ድልም እየተቀዳጀን ነው ይላሉ። በእናንተ በኩል እስቲ ያለውን ነገር ይንገሩን። እንግዲህ መላው የዓለም ህዝብ እንደሚያውቀው ጽንፈኛው የህወሓት ቡድን ከማዕከላዊ መንግስት አፈንግጦ መቀሌ ከሰፈረ በኋላ ለሁለት አመት ያክል ራሱን ለውጊያ እያዘጋጀ ቆይቷል። ያንን ያለውን ህገወጥ የስልጣን ጥማት በኃይል ለማረጋገጥ ብሎ በርካታ ተዋጊ ኃይል ገንብቷል፣ አስታጥቋል፣ አደራጅቷል። ሚዲያዎችንም በአዲስ መልኩ አዋቅሮ ከፍተኛ የፕሮፓጋንዳ ስራዎች እየሰራ ነው። ስለዚህ በድምሩ የጦርነት ዝግጅቶቹን በረጅም ጊዜ ያደረገ ሲሆን በወንጀል የሚጠረጠሩትን የክልሉ የብሔሩ ተወላጅ ባለስልጣናትም ለመንግስት አሳልፎ ያለመስጠት አሻፈረኝ ብሎ እዛ መቀሌ ላይ የወንጀለኞች መሰባሰቢያ አድርጎታል። ከዛም አልፎ ከኢፌዴሪ መከላከያ ሰራዊት ሳይቀር የብሄሩ ተወላጅ ዳ መኮንኖች እና በየደረጃ ያሉ አመራሮችን መልምሎ በዛ አኩይ ዓላማ ማስፈጸሚያ አዘጋጅቶ አቸው ነው የነበረው። ይህን ሁሉ ከጨረሰ በኋላ በሰራዊታችን ባልተጠበቀበት ሰዓት ላይ ጥቃት ሰንዝሮ ገሏል፣ አግቷል፣ ንብረት አውድሟል። ንብረት ወስዶ መልሶ ወደ ወገን አፈሙዙን አዙሮ ተኩሶበታል። ወደ ባህር ዳር እና ጎንደር የተተኮሱ ሚሳይሎች፣ ወደ ኤርትራ ጎረቤት ሀገር የተተኮሱ ሚሳይሎች የሰራዊታችን ትጥቅ የነበሩ በኃይል ወስዶ ያደረጋቸው ነው። ስለዚህ ይህ ኃይል ሀገርን የማፈራረስ ስልጣንን፣ በኃይል ለመያዝ የክደት እርምጃውን የጀመረው እሱ እና እሱ ብቻ መሆኑን በግልጽ ተግባሩ የሚያስረዳ ነው የሚሆነው። ከዚህ በመነሳት መንግስት ግን የማስከበርና የህልውና ዘመቻ አውጇል። ዘመቻው ይህን የፈጸመውን ከሃዲ ኃይል ብቻ ማዕከል አድርጎ ህግን የማስከበር ስራውን መሰራት እንዳለበት እዛ ያሉ ህብረተሰቦች የልማት ተቋማት መሰረተ ልማት በማይነካ መልኩ በጥንቃቄ እንዲካሄድ ተደርጎ ከህዳር የመጀመሪያው ሳምንት ላይ መቀሌን በመቆጣጠር ያንን ሀይል መበታተን ተችሏል። ከዛ በኋላ ያ ሲፎክር የነበረ ሀይል ህዝቡ የሚጠቀምባቸውን ተቋማት በሙላው ድሞ ዘርፎ ወደ ጫካ ተበታትኖ ገብቷል። ስለዚህ የመጀመሪያው ምዕራፍ ዘመቻ በዚህ ተጠናቋል። ከዛ ወንጀለኞችን አድኖ የመያዙ ጉዳይና ትግራይን መልሶ የማቋቋም ስራዎች ናቸው የቀጠሉት። ከዚህ በኋላ መቀሌ ከተገባ በኋላ ጦርነት የሚባል ነገር የለም፣ ውጊያ የሚባል ነገር የለም። የተበታተኑትን ወንጀለኞች የማደን የማደንና የማሰስ ስራ እዚህም እዛም ትንንሽ ግጭቶች እነሱ ነፍሳቸውን ለማዳን በሚያደርጉት የኢፌዴሪ መከላከያ ሰር ደግሞ ህግን ለማስከበር ወንጀለኞችን ለመያዝ በሚያደርገው ስምሪት ላይ ትንንሽ ግጭቶች አሉ። ስለዚህ አይደለም በጦርነት ደረጃ በውጊያ ደረጃም የለም። ትንንሽ ግጭቶች ሁለት ሶስት እና ቲሞች ስኳዶች የሚያደርጉት ድንገተኛ የሽብር ስራዎችና እነዛን አድኖ የመያዝ አሁን ደግሞ ወደ ግለሰቦች የሄደበት ሁኔታ ነው ያለው። ስለዚህ አንደኛ ውጊያውን የጀመረው እሱ ነው። በርካታ መሰረተ ልማት አፍርሷል። ብዙ ህይወት አጥፍቷል። ጅምላ ጭፍጨፋ ማይ ካድራ ላይ ሳይቀር አድርጓል። በእገታቸው የመከላከያ ሰራዊት ላይ ኢሰብአዊ ድርጊት ፈጽሟል። ንብረቶችን ዘርፏል። ስለዚህ እነዚህ ሁሉ ድርጊቶች የፈጸመና ይባስ ብሎ ከመቀሌ ሸሽቶ በሚሄድ ጊዜ ከአስር ሺህ በላይ የሆኑ እስረኞችን ፈቶ በሁሉም ዞኖች እና የክልሉ ርዕሰ ከተማ ላይ በመልቀቅ ህዝቡ በነዛ በወንጀል ተከሰው ታስረው በነበሩ እንዲዘረፍ እንዲበጠበጥ እና ስብናው እንዲጎዳ ያደረገ አረመኔ ኃይል መሆኑን መግለጽ ነው የሚቻለው። መብረቃዊ ጥቃት አድርሰናል የሚል በዚህ ሂደት ህይወታቸው ያለፈው አቶ ሴኩ ቱሬ ጌታቸው እየተናገሩት ነው። እንደ ማስረጃ የሚያዘው ከዛ በፊት የክልሉ ፕሬዚዳንት የነበሩት ዶክተር ደብረጽዮን ገብረ ሚካኤል ከበባ እየተደረገብን ነው፣ ጦርነት ሊካሄድብን ነው፣ ለምሳሌ በኤርትራም በኩል፣ በአማራ በኩል እንዲሁም ደግሞ የፌዴራል መንግስቱ እንዲሁ ሊወሩን ተዘጋጅተዋል የሚሉ ነገሮች ናቸው ሲሰሙ የነበረውና ይሄ እነሱ አድርሰዋል የሚባለው ጥቃት ለመከላከል እየወሰድ ነው ነው ሲሉ ይሰማሉ። በኢትዮጵያ መንግስት በኩል ይሄንን እንዴት ነው የሚታየው? በመከላከያም በኩል ማን ነው ቀድሞ ጥቃቱን የፈጸመው የሚለው ከነዚህ ማሳያዎች ውጭ ሌሎች መረጃዎች ምንድን ናቸው? ጽሆን እዚህ ላይ ሁለት ተጨባጭ የሆኑ እውነታዎች ላይ መግባባት መቻላለን ይልሽ። ጥቅምት ሀያ አራት ከመድረሱ ከሶስት ከአራት ቀን በፊት አሰልጥነው ያወጧቸውን ብርጌዶች በክልሉ ባለው የኢፌዴሪ መከላከያ ሰራዊት ካምፕ አካባቢ ወስደው አስፍረዋል ለጸጥታ ስራ በሚል። ሁለተኛ በሁሉም ካምፖች አካባቢ ኮለላ አድርገዋል። በሶስተኛ ደረጃ በጥቅምት ሀያ አራት ከሰዓት በኋላ የኢፌዴሪ መንግስት የገንዘብ ቅያሬ ስራውን በትግራይም የትግራይ ህዝብም ማግኘት አለበት በሚል በአንቶኖቭ የላከውን ብር ከኤርፖርት ላይ ዘርፈዋል። የአመራሮች ምደባ ነበረ። የሀይል ቅይይር ነበረ። እሱን አስተጓጉለዋል። እንደዛም ሆኖ መንግስት ምንም አላለም። ሜካናይዝ ሀይሉ ለግዳጅ ከትግራይ ወደ ሌላ ግንባር እንዲንቀሳቀስ ሲታዘዝ አግተውታል። ወደ ትግራይ የሚገባውን ሀይል አይደለም። እንዲወጣ ከአጠቃላይ ከቀጠና ስምሪታችን አንጻር የማስተካከያ ኦፕሬሽናል የሆኑ ውሳኔዎች ተወስነው ከክልሉ ወደ ሌላ ሚሽን የሚሄዱ ሀይሎችን ሳይቀር አግቶ እዛው ያስቀረ ሀይል ነው። ሌላ ተጨማሪ ወደዛ የሚገባውን ሀይል አልነበረም። የሚገባ ሀይልም እንዳልነበረ እሱ ራሱ ያውቀዋል። ሁለተኛው ፋክት ይህ ነው። ሶስተኛው በወቅቱ እነሱ የጀመሩ መሆናቸውን የሚያሳየው በሁሉም አካባቢ ያለው የሰሜን እዝ ሰራዊት በአርባ አምስት ደቂቃ ተቆጣጥረነዋል፣ ከእኛ ጋር ለመስራት ፈቃደኛ ሆኗል ነው ያሉት። መጥተው ወረውና ተኩስ ከፍተውብናል ሳይሆን ሰሜን እዝ ከእኛ ጋር ለመስራት ፈቃደኛ ሆኗል። ሌላ አካባቢ ያላቸውም የኢትዮጵያ መከላከያ ሰራዊት ከትግራይ መንግስት ጋር ተባባሪ ሆኖ ብለው ነው ጥሪ ያቀረቡት። በዛው ሌሊት ይሄ መረጃው እንግዲህ ማስረጃም ጭምር ሊሆን በሚችል መልኩ አለ። አንድም ቀን ቀድመው እነሱ ውጊያ ከፈቱብን የሚለውን ዲስኩራቸውን ማረጋገጫ ማቅረብ አልቻሉም ሊያቀርቡም አይችሉም። ከየቱም ሰራዊቱ አንበጣ ከህዝቡ ጋር ሆኖ ሲያባረር ነው የዋለው ወላጅ አልባ ሕጻናቶችን ምግብ ሲያጎርስ ነው የዋለው። በኮቪድ የተጎዱ ህብረተሰቦችን እየረዳ ነው የዋለው። አመራሮቹን ለታድሶ በሚል በማገት ማታ ላይ በሁሉም ካምፕ በተመሳሳይ ሰዓት ማጥቃት የሰነዘሩ መሆኑ ምንም ጥርጥር የለው። መብረቃዊ ምት ብሎ የተናገረው ሴኩቱሬ ያ የወሰዱትን የክህደት እርምጃ ነው። መብረቁ ማንን ነው ለብልቦ የቀበረው የሚለው ነገር የስ መብረቃዊ ምቱን ጀምረውታል። ግን ያ የለኮሱት እሳት ለብልቦ አቃጥሎ ወደ አመድነት የቀየራቸው እነሱን እንጂ የመጀመሪያዋን ጥይት ሳቡት የመጀመሪያውን ጥቃት የፈጸሙት እነሱ ናቸው። እስከ ሁለት ቀን ድረስ ከሶስት ቀን ድረስ እኮ እዛ ያለው ሰራዊት በተቻለ መጠን የመከላከል ነው። በካምፕ አካባቢ አንዱ ራሱ በየካምፑ ራሱን የመከላከል ሁለተኛ በስኒን የጸረ ማጥቃት በቅርብ አካባቢ ያሉ ዩኒቶች እየተገናኙ መልሰው በመደራጀት የጸረ ማጥቃት ስራዎችን እየሰሩበት ያለ ከሁለት ቀን ከሶስት ቀን በኋላ ነው ሰራዊቱ እንደ አዲስ ተደራጅቶ ወደ ጸረ ማጥቃት ውጊያ የገባው ። ስለዚህ እነዚህ ሁሉ ነገሮች የእሱ ማሳያ ናቸው። የሰራዊቱን የግንኙነት ሬዲዮ ፍሪኮንሲ ቀይረው እርስ በርሱ እንዳይገናኝ አድርገውታል፣ አግተውታል፣ ተኩሶችን፣ ስቶሮችን ተረክበዋል። እነዚህ ሁሉ ድርጊት ካደረጉ በኋላ ነው በጸረ ማጥቃት እና በኋላም ወደ ማጥቃት ተቀይሮ ያንን ሀይል በመቀጥቀጥ ትግራይ ላይ ህግን ማስከበር የተቻለው የመከላከያ ሰራዊቱ መቀሌን ከተቆጣጠረ በኋላ እንዲሁም ደግሞ ጊዜያዊ አስተዳደሩ ትግራይ ክልልን ከተቆጣጠረ በኋላ አሁን የሚነሱት ጥያቄዎች መልካቸውን ቀይረዋል ምክንያቱም የሰብአዊ እርዳታ አቅርቦት ተደራሽነቱ ችግር ያጋጥመዋል የሰብአዊ መብት ጥሰቶች ተፈጽመዋል ጦርነት የማይመለከታቸው ሰዎች ሰብአዊ መብት ጥሰት ተፈጽሞባቸዋል ሴቶች ተደፍረዋል ሰዎች ተገለዋል፣ የጅምላ ጭፍጨፋዎች አሉ የሚሉ ዓለም አቀፍ የሰብአዊ መብት ተቋማትና ዓለም አቀፍ ሚዲያዎች በየቀኑ የሚያወጧቸው ሪፖርቶች ናቸው። ጦርነቱ ከቆመና ምንም አይነት የሚካሄድ ነገር ከሌለ የሰብአዊ እርዳታ አቅርቦቱን ለተጎዱት ሰዎች ማድረስ ያልተቻለው ምንድነው? ምክንያቱም ጊዜያዊ አስተዳደሩ ተሽከርካሪዎቹ የጸጥታ ስጋት አለባቸው የሚል መግለጫ ደጋግመው ይሰጣሉና እኔ ትግራይ ላይ በጦርነቱም ጦርነቱ ከቆመ በኋላ ደጋግሜ ሄጃለሁ። አንዱ የግንኙነት ማቴሪያሎቹን አውድመዋቸዋል። በቀላሉ ተኩ አልነበሩም። የመብራት አገልግሎት ቆሟል። የመብራት አገልግሎት ሲቆም ደግሞ ዝውውር፣ በመብራት የምታገኛቸው ሌሎች ተጓዳኝ ሰርቪሶች ከባንክ ጀምሮ፣ ከእህል ውፍጮ ጀምሮ፣ ከውሃ ጀምሮ ቆመዋል። በሶስተኛ ደረጃ መንገዶችንና ድልድዮችን አፈራርሰዋል። ቢሮዎች ተዘርፈዋል። ጤና ጣቢያዎች እና ሆስፒታሎች መድኃኒቱን ዘርፈው ወደ ጫካ ይዘውት ሄደዋል። ሌላው በየአካባቢው ይሄ ኃይል አከርካሪው ሲመታ የተበተኑት ግለሰብ ታጣቂዎች ባገኙት አጋጣሚ ሁሉ ይህንን ጉዞ ለማደናቀፍ ከፍተኛ ስራ እየሰሩ ቆይተዋል። ስለዚህ እነዚህ ሁሉ ተደማምሮ አንዱ ያንን ስራ ለመስራት ተቋማቱ በቀጥታ በአገልግሎት ላይ መስጠት በማይችል ደረጃ መባላሸታቸው፣ ሁለተኛ ይህ ኃይል ሲመታ በየአካባቢ የተበተኑት ግለሰብ ታጣቂዎች እንግዲህ በአውቶማቲክ ሰላሳ ጥይትን የሚጎርስ ክላሽን የያዘ አንድ ሰው በአንዲት ጫካ ውስጥ ወይም በአንድ መንገድ ዳር ላይ ራሱን ደብቆ ከተቀመጠ ብዙ ነገሮች ሊያጠፋ ይችላል ስለዚህ እንደዚህ አይነት ነገሮች እንጂ ጦርነት ስላለ አይደለም አንድ ሁለተኛ መንግስት እርዳታውን ስላልገፋ አይደለም ሁለት ሶስተኛ ህዝቡ ራሱ እርዳታ ለመስጠት ወደ የተዘጋጀው ቦታ ላይ መጥቶ እርዳታውን እንዳያቀበል በነበራቸው የአንድ ለአምስት አደረጃጀት ለአምስት አመት ያክል ህወሀትን እንደ ፈጣሪ እንዳይ ስላደረጉት መጠራጠሮች ነበሩ። እነዚህ ሁሉ ነገሮች ተደምረው ሳፕ ላይ የአቅርቦት ስራውን እስሙዝ እንዲሆን አላደረጉትም። ቻሌንጆች አሉ። ፕላስ የትግራይ የመሬቱ ራሱ ጂኦግራፊያ ያቀማመጥም አለ። በአራተኛ ደረጃ ምን መሰለህ ሲሆን የተሰራውን ስራ ራሱ ለመግለጽ ፍቃደኛ ያልሆኑ ጊዜያዊ የህብረተሰቡ ያስተዳድሩኛል ብሎ የመረጣቸው ሰዎች አሉ። ጤና ጣቢያ እየሰራ እያለ ተዘግቶ የነበረው ተዘርፎ የነበረው ጤና ጣቢያ እየሰራ እያለ እያከመ እያለ ጋዜጠኞች ሄደው አሁን ያለው ሁኔታ ምን ይመስላል ሲሉት፣ ያንን ቃለ መጠይቅ ለመስጠት ፈቃደኛ ያለመሆናል የተሰጡትንም የተረዱትንም የተደረገውንም ህዝብ እርዳታ እየደረሰው እንዳለ አረጋግጫለሁ፣ ዛ በተጨባጭ ይህንን ግን የሚዘግብ ሚዲያ የለም። በእነሱ በኩል ከመሀል አገር ልከን የሚሰሩት ሚዲያዎች ጋም ተባባሪ ያለ መሆናል። እውነታውን ከመግለጽ ይልቅስ በፊት የነበረውን ነገር አጉልቶ የማየት አለ። አንድ ነገር በግልጽ መናገር ያለብን ህዝቡ ተዘርፏል። የስ እንዲዘረፍ ያደረገው ግን ጁንታው ነው። የሚጠብቀውን ኃይል መቶታል። ከአስር ሺዎች በላይ እስረኞች ፈቶ ወንጀለኞቹን ለቋል። ስለዚህ ራሱም ዘርፎ ዝርፊያ ህብረተሰቡን አስተምሮታል። ከአውሮፕላን ላይ ገንዘብን ዘርፎ የሄደ ወርቅ ዘርፎ የሄደ መድኃኒቶችን ዘርፎ የሄደ ጁንታ የሚያይዝ አካባቢ ያለ ወጣት የእነሱን ትራፊ ቢጠቀም የሚገርም አይሆንም። ስለዚህ ተጠያቂው ኮዙ ማን ነው? ይሄ ጁንታ ኃይል ነው። ለእንደዚህ ነገሮች በዘረፋቸው መሳሪያዎች ወደ መሀል ሀገር ርችት አይደለም የተኮሰው፣ ወደ ባህር ዳር ወደ ጎንደር ላይ ሚሳኤልን ነው የተኮሱ። ሚሳኤልን ተኩሶ የሰው ህይወት ነው ያወደው፣ ንብረትን ነው ያወደመው። ወደ ጎረቤት ሀገር ተኩሶ የድል ብስራት አይደለም ያደረገው። እያሞገሳቸው አይደለም ህይወት ነው የቀጠፈው። ስለዚህ እንዲህ አይነት ህዝብን ከህዝብ የሚያጋጭው ጎረቤት ሀገርንም ጭምር በጥርጣሬ የሚያሳይ የክደት እርምጃ የፈጸመ ሀይል ነው። ስለዚህ ትግራይ ውስጥ ለሚፈጸመው ማንኛውም ድርጊት ኮዙ ጁንታው የፈጠረው የስርዓተ አልበኝነት እርምጃ እንደሆነ በሚገባ እውነታው ያሳያል። ሌላው የጠየቅሽኝ ይሄ ህጻናቶች ተደፍረዋል እንደዚህ ሆኗል የሚለው ነገር በእኛ ሰራዊት ላይ ጭምር ፈጽሞት የሄደው በርካታ ነገር አለ። እሱ አመሳስሎ ዩኒፎርም አልብሶ ያሰማራቸው የጥፋት ኃይሎች ደግሞ በየመንደሩ እየገቡ በመከላከያ ሰራዊት ስም በርካታ ወንጀሎች እየፈጸሙ ነው ያለው። አንድም ሁለትም ሶስትም ሰራዊት የተሳሳተ ካለ እኛ ይኸውልሽ ሩል ኦፍ ኢንጌጅመንት አውጥተን ያንን በኪሱ ይዞ በዛ መሰረት የሚሄድ ዲስፕሊን እንዲሰራ ነው ያለን። ግለሰቦች እንኳ በሆነ መንገድ ቢሳሳቱ አንቆ ይዞ ለህግ የሚያቀርብ ተቋም ነው የእኛ ተቋም። እና ይሄ እነሱ አሁን እንደ ዲስኩር እንደዚህ ሆኗል ይሄ ተዘርፏል። ታዲያ እነሱ ማይ ካድራ ላይ የጨፈጨፉት የሰው ህይወት የድመት ነብስ ነው እንዴ? በጅምላ የጨፈጨፉት በየአካባቢ የገደሏቸው ያሰሯቸው፣ እሱን ሲጠብቁ የነበረው የሰራዊት አባል ሴት የሰራዊት አባላትን ጡት ሳይቀር የቆረጡ ኢሰብአዊ ድርጊት የፈጸመ ይሄ ሀይል ለምን ያ ድርጊት የማይነገረው? እንደውም ይህ ሰራዊት በጣም ዲሲፕሊንድ ነው። ከተፈጸመበት ግፍ እና ጭካኔ አንጻር አንድም የበቀል እርምጃ የወሰደ ሰራዊት አይደለም። ከትላንት ወዲያ መብራት ተቆርጧል። ታጣቂ በአንድ ታጣቂ ተመቶ አውድመዋል። በአንድ፣ በሁለት፣ በሶስት በግለሰብ የሚፈጸም ነው። ይችን የዘገበ አንድም ሚዲያ የለም። ይህን ያደረገው የጁንታው ቅጥረኛ ነው። መብራት ስለ መጥፋቱ እንጂ የሚዘግቡት ለህዝብ የማያስብ ኃይል እኔ ከሞትኩ ሰርዶ አይብቀል የሚለው የእንስሳዋን መፈክር ይዞ የሚሰራ ኃይል እያወደመ ያለ መሆኑ ይሄ ደግሞ የትግራይ ሕዝብ ጠላት መሆኑን የሚዘግቡ ሚዲያዎች የሉም እና ከዚህ አንጻር በእርግጠኝነት መና የሚቻለው ጦርነት ብቻ ሳይሆን ውጊያም የለም። ትንንሽ ግጭቶች በየጫካው በየወንዙ ዳራ ሊኖሩ ይችላሉ። በሶስት ሰው በአራት ሰው ሆነው እንትን የሚያደርጉት እነሱ ደግሞ በአግባቡ እየተመቱ እየተያዙ ለህግ እየቀረቡ ያለበት ሁኔታ ነው ያለው። እንግዲህ የሴቶችን እና የህጻናቶችን መደፈር በተመለከተ የኢትዮጵያ ሰብአዊ መብት ኮሚሽን ያወጣው ሪፖርትም አለ። አምነስቲ ኢንተርናሽናልም ያወጣው አለ። የተለያዩ ተቋማትም ያወጧቸዋሉ። ለምሳሌ ሰብአዊ መብት ኮሚሽን በአራት ሆስፒታሎች አንድ መቶ ስምንት ሴቶችን መቅሶ ባወጣው ሪፖርትም ይፋ አድርጓል እና በዛ ላይ የሚጠቀሰው በተለይ የኤርትራ ወታደሮች ሰብአዊ መብት ጥሰቱ ለመፈጸሙ መባባስ ዋነኛ ምክንያት እንደሆኑ ዘረፋም ያለው መደፈሩም እንደዛ ያለው ነገር አመላክተዋል። ወደ ኤርትራ ወታደሮች የሚያመላክት ነገር አለ። የኢትዮጵያ መንግስት ደግሞ እስካሁን በዚህ ጉዳይ ላይ ግልጽ የሆነ የኤርትራ መንግስት በተመለከተ የሰጠው ነገር የለም፣ የተለያዩ አይነት የወጡ መረጃዎች ካልሆኑ በስተቀርና እንደው እርስዎን ካገኘሁት አይቀር እስቲ በዚህ ጉዳይ ላይ ግልጽ የሆነ መረጃ ይስጡን። የኤርትራ ወታደሮች የኢትዮጵያን ድንበር ተሻግረው ኢትዮጵያውያን ላይ የመብት ጥሰት እየፈጸሙ ስለመሆኑ ምንድን ነው ያላችሁ መረጃ? እንዳልኩሽ እኛ ሕግ በማስከበር ዘመቻ ላይ ነን። ሀገርን ለኋላዊነት አደጋ ላይ የሚጥል ክደት ነው። ይሄንን ያደገውን ቱንታውን ለይቶ በመምታት ከፍተኛ ስራዎች እየሰራ ያለ ነው። ሌላው የኢትዮጵያን መከላከያ ሰራዊት እና የኤርትራን መከላከያ ዩኒፎርም ቀድሞ አዘጋጅቶ መቀሌ ዙሪያ ላይ ጄኖሳይድ ለመፈጸምም ተዘጋጅቶ እንደነበረ የነበረንን መረጃ መነሻ አድርገን ገና ሰራዊታችን መቀሌ ሳይገባ ገልጽ ነዋል። እነዛ ምልክቶችም ታይተዋል። ስለዚህ የሰብአዊ መብት ይህንን በፋክት ላይ ተመስርቶ ካቀረበው ህጋዊ የሆነ በአግባቡ መልስ ይሰጥበታል። እኛ ግን እንደ ተቋም የምናውቀው ዝምታውን ጥቃት የፈጸመው በእኛ ላይ ነው። ጁንታውን አከርካሪውን የሰበር ነው። እኛንን አሁንም እያሳደድን ከገባበት ጫካ ግለሰቦችን እየያዘ ለህግ እያቀረበ ያለው የፊድሪ መከላከያ ሰራዊት ነው። መጀመሪያውኑ ይህን ሰራዊት እንሰብራለን አንችለውም። አሁን እሱ ብቻ እኮ አይደለም የሶማሌ መከላከያ ሰራዊትም እኮ ገብቷል ብለው ተናግረዋል። ያላሉት ነገር እኮ የለም። ስለዚህ ይሄ እነሱ ለሽፋን የሚጠቀሙት እንጂ የኢትዮጵያ መከላከያ ሰራዊት ይህን የጁንት ሀይል መምታት የሚያስችል ብቃትም ነበረው። ግድ ድንገተኝነት ተጠቅመው እነሱ ጥቃቱን ጀምረውታል። በአጭር ጊዜ ደግሞ ያን ሀይል አከርካሪውን ሰብሮ ነው ሶስት አራት ጊዜ እንማረካቸዋለን አለ፤ የተማረኩት እነሱ ናቸው። እንገላችኋለን አለ፤ መሞት የጀመሩት እነሱ ናቸው። እግራቸውን እንሰብራለን ይበታተናል አለ፤ የተበታተኑት እነሱ ናቸው። ስለዚህ ሌላ ምክንያት መፍጠር ስለነበረባቸው ይህን ምክንያት ይፈጥረዋል። አሁን እርግጠኛ ሆኜ የምነግርሽ ትግራይ ውስጥ ያለው የሕግ ማስከበር ስራ እየሰራ ያለው የፌደራል መከላከያ ሰራዊት ነው። ትግራይ ደግሞ በብዙ ረጅም ቦርደር ላይ ከኤርትራ ትዋሰናለች፣ ከሱዳን ትዋሰናለች። ወሰን አካባቢ ላይ የሚፈጠሩ ነገሮች ይኑሩ አይኑሩ እኛ አጀንዳችን ይሄን ጁንታውን ሀይል ፈልጎ አድኖ የመምጣት ላይ ነው። በቀደም ጌታቸው ረዳ የገለጸውን ሰምተሸዋል። ውጊያው የሚመራው በኤርትራ ጄኔራሎች ነው፣ በምናምን በኤርትራ ጄኔራሎች ከሆነ ሲመራ የነበረው እነ ታደሰን ገድን እነ ባጫ ደረሬድ ማድረክን እያሉ ሲደሰኩሩ የነበሩት ከየት አምጥተውት፣ አድዋ ላይ ሲታዩ የነበረው እነ ጀራባው ውጊያ ሲመሩ ነው። በራያ ግንባር ሲታዩ የነበረው እነ ጃልባጫ ውጊያ ሲመሩ ነው። በዛላምበሳ ግንባር ሲታዩ የነበረው እነ በላይ እነ ጌታቸው ጉድና ውጊያ ሲመሩ ነው። መጀመሪያ እንቻልም፣ እኛ የጦርነት ሊቅ ነን እያሉ ቆዩ። አከርካሪያቸው ሲሰበር ደግሞ ወደ ሌላ ማማኘት ጀመሩ። ስለዚህ ይሄ የተለመደው ቅጥፈታቸው መሆኑን ማየት ነው። ሌላው ነገር ሰብአዊ መብትና አምንስት ማንሳት ካለባቸው እንደኛ እንደ ተቋም ማይካድራ ላይ ሄደው ቢያጣሩ መቀሌ አካባቢ ላይ ከአስር ሺህ በላይ እስረኛ ፈጥተው ለቀው ወንጀለኛ ዝርፊያ እንዲፈጸም ያደረጉትን ቢያጣሩ የተዘረፈ የመንግስት ንብረት አለ። በጁንተው ገንዘብ ወርቅ ዘርፈው ወደ ጫካ ሄደዋል። መድኃኒትን ዘርፈው ታካሚዎች እንዳይድኑ አድርገዋል። ይህንን ጭምር በማጣራት ከዛ በኋላ ህጋዊ መሰረት ይዞ መቅረብ ቢችል ደስ ይለናል። ከዛ ውጭ ግን አሁንም እኛ ሀገርን በማዳን ዘመቻ ላይ ነው ያለ ነው። በተጨባጭም ህይወት እየከፈልን አገር እየታደግን ነው ያለ ነው። አንዳንድ ቦታ ላይ እነሱ ሲፈጽሙት በነበረው ተኩስም በርካታ ጉዳት ደርሶ እያለ አዙረው የእኛ ኃይል እንደፈጸም አድርገው የሚያወሩበት ሁኔታ ስላለ ይሄ ፍጹም ተቀባይነት የሌለው መሆኑን ነው ልነግርህ። በሀገር ውስጥ መገናኛ ብዙሀን በቴሌቪዥን እነዚህ ነገሮች አይተናቸዋል። ከመከላከያ ውስጥ ያሉት ወታደሮች የደረሰው ነገር ሲናገሩ በእናንተ በኩል የደረሰው ጉዳት ምን ያህል ነው? ለምሳሌ ምን ያህል ወታደር ነው የተጎዳው? ምን ያህል ሰው ነው የሞተው? ምን ያህል ንብረት ነው እየጠፋ እሱ ይታወቃል። ይታወቃል ግን ይሄን ያክል ነው ብዬ ልነግርሽ አልችልም። የተቋማችን የራሱ የሆነ ዲስፕሊን አለው። እንደ እንደ ሚሊተሪ ማለት ነው። ይታወቃል ግን ከተገኘው ድል አንጻር ታዪው እዚህ ገባ የሚባል ነው። ምክንያቱም ውጊያው በጥንቃቄ የተመራ ነው። መጀመሪያ አካባቢ ያደረሰው ጉዳት ካልሆነ ከዛ በኋላ ላይ በከፍተኛ ጥንቃቄ የሚሊተሪ ሳይንሱንም አርቱንም በተካኑ ጄኔራሎች ስለሆነ የተመራ ውጊያው ለብዙ አመት ውጊያን የመሩ በታዋቂ ወታደራዊ ኮሌጆች በሰለጠኑ አካዳሚካሊ በበሰሉ ጄኔራሎች የተመራ ውጊያ ስለሆነ በከፍተኛ ደረጃ ድል አምጥተናል። በጣም በአነስተኛ ኪሳራ በአጭር ጊዜ ትልቅ ድል የመጣበት ውጊያ ነው ያለው። ምክንያቱም እንግዲህ እነሱ እንደሚሉት የሀገሪቱን የመከላከያ ሰራዊት ሰባ ፐርሰንት ስድቅ እና ሃምሳ ፐርሰንቱን ሰራዊት ይዘናል ነው ብሎ የነበረው። ስለዚህ ከተለያየ አቅጣጫ በአጭር ጊዜ ሞባይላይዝ አድርገን እዛ ቦታ ላይ የውጊያ ቁመና በማየዝ በጥር ማጥቃት ከዛም ወደ ማጥቃት በመቀየር በአጭር ጊዜ ያንን ድል ማምጣት ተችሏል። ስለዚህ ተአምራዊ ነው። ይሄ ደግሞ በከፍተኛ ጥንቃቄ የተመራ ውጊያ እንደሆነ ማየት ነው። ያነሱ የሚሉት አይነት ኪሳራ ቢኖር ኖሮ በመሰረቱ መቀሌ መድረስ አይቻልም ነበር እና እውነታው በዚህ ደረጃ ቢታይ ጥሩ ነው። በሂደት ታይቶ ለሕዝባችን ይፋ መሆን ባለበት ጊዜ በተቋማችን ዲስፕሊን ይፋ ይሆናል። ይፋ የምናደርገው ግን እየመሩ ያሉትን ጀኔራሎች ገደል ናቸው ያሉትንም ጭምር ሳይሆን ሪያሊቲውን መነሻ አድርገን የተከፈለው ዋጋ ከድሉ አንጻር ግን ይህን ያክል ትልቅ ነው ብሎ መንገር የሚቻል እንዳልሆነ መመለስ የሚቻል እንግዲህ ጄኔራል ደጋግመው አንድ ነገር አንስተዋል። አስር ሺህ የሚሆኑ እስረኞችን ፈተው ለቀዋል የሚል ነገር ከዚህ በፊትም በዩናይትድ ስቴትስ የኢትዮጵያ አምባሳደርን ፍጹም አረጋን ቃለ ምልልስ ባረግንላቸው ወቅት ይሄን ነገር ጠቅሰውታል። እስቲ ያብራሩልን ከምን ያህል እስር ቤቶች እና መቼ ነው እነዚህ እስረኞች የተለቀቁት? እንግዲህ ይህ ኃይል ይኸውልሽ የትግራይን አዛውንቶች የቲፒኤልኤፍ የማለሊትን እህት ያልተቀበሉ አባቶችን ፊውዳል እያለ እያሰረ እየገደለ የት እንዳደርጋቸው በማይታወቅ መልኩ እያጠፋና ራሱንም ጭምር ቻለንጅ የሚያደርጉትን እየበላ የመጣ ድርጅት መሆኑ እነሱ ጋር የነበሩ ነባር ታጋዎች በግልጽ አሁን የእነሱን አስተሳሰብ የማይጋሩት በተለያየ ጊዜ በሚዲያ እየገለጹት መጥተዋል። ስለዚህ የመግደል የማሰቃየት እና ኢሰብአዊ ድርጊት የመፈጸም ስለዚህ በየዞኖቹ ከፍተኛ እስር ቤቶች ነበሯቸው። ከራያ አካባቢ እንኳ ምን ያክል እስረኛ እንደነበረና ከዛ ወዴት እንደወሰዷቸው ስንቶቹን እንደፈቱ ያው በሚዲያ እስረኛ የነበረው ልጅ ሲገልጸው ሰምተሻል። ስለዚህ በየዞኑ ነበሯቸው እስር ቤቶች የተመረጡ በኮንክሪት ውስጥ አንደርግራውንድ ደግሞ በማዕከል አካባቢ መቀሌ ዙሪያ ላይ ነበራቸው። ከነዚህ ሁሉ ሲሄዱ ሁሉንም መጨረሻ ላይ ፈተው ለቀው የሚፈልጓቸውን Wciąż piękna, i jest unikatem. ስለዚህ እነዚህ እስረኞች አሁን የት እንዳሉ ይታወቃል። አሁን ዋናው ስራ እኛ ወንጀለኞችን አድነው የመያዝ ነው ከፖሊስ ጋር ሆነን ሌላ መደበኛ ፖሊስ እየተቋቋመ ነው። ስለዚህ በዚህ ወደ መደበኛ ወንጀል እነዚህ ከእስር ቤት ያመለጡ የሚኖር ቀጻ የሚመለከተው አካል አቅዶ የሚሰራበት ሁኔታ ነው የሚኖረው። በየቦታው ተበት ተበትነው ገብተው ግን የዝርፊያ ስራ ሲሰሩ የነበሩ መሆኑ ምንም ህዝቡም ራሱ ሲናገር የነበረው ግልጽ የሆነ መረጃ ነው። እንግዲህ ሌላው ከዚህ ከተካሄደው ጦርነት ወይም ውጊያ በኋላ በተለይ በመላ የሚገኙ የትግራይ ተወላጆች በፊት ህዋትንም የሚቃወሙ ጭምር በትግራይ የሰብአዊ መብት በመድረሱ ምክንያት ተቃውሟቸውን ሲያሰሙ እየተሰማ ነው፣ እና በጣም በማህበረሰቡ መካከል ውጥረት የሚመስል ነገር እየተፈጠረ ይመስላል። ስለዚህ የትግራይን ሁኔታ ወደ ነበረበት መልሶ የተቸገሩ ወይም ደግሞ በአሁኑ ሰዓት እንግዲህ ሁለት ነጥብ አምስት ሚሊዮን ሰዎች የሰብአዊ እርዳታ አቅርቦት እንደሚፈልጉ ተገልጿል። እና እነዚህም ሰዎች የሰብአዊ እርዳታውን አግኝተው ከአሁን በኋላ ደግሞ በየትኛውም መልኩ መልኩ የሚፈጸሙ የመብት ጥሰቶች እንዳይፈጸሙባቸው ምንድን ነው በእናንተ በኩል የሚደረገው? እኛ አይደለም፣ አሁን ጁንታው ተደምሶ እያለ የህግ ማስከበር ዘመቻው ሲጀመር ሩል ኦፍ ኢንጌጅመንት የግጭት አፈታት ሜካኒዝም እና ሚሽናችን ምን መሆን አለበት፣ ዋናው ታርጌታችን ጁንታው እንደሆነ ከህዝብ ነጥሎ ያን ሀይል ብቻ በመምታት በመያዝ፣ በመማረክ ወደ ህግ በማቅረብ ህግ የማስከበር ስራውን መስራት እንዳለበት ሰራዊቱ በግልጽ ግዳጅ ተሰጥቶት ነው ወደ ስራ የገባው። ይሄን በማድረጉ ለምሳሌ ጁንታው እንደ አንድ ስልት ሲጠቀም የነበረው የእምነት ተቋማትን ለምሳሌ የቢኤም ተኩስ ወረዳ አድርጎታል፣ የመሳሪያ አስቶር አድርጓል። ህዝባዊ ተቋማት፣ ትምህርት ቤቶች ውስጥ ሳይቀር በራያ አካባቢ የታንኮች የመድፎች ቅንቡላ መሳሪያ መጋዘን አድርጎታል። በትልልቅ ከተሞች ላይ ኮማንድ ፖስት አቋቁሟል። ከአመራሮቹ ጀምሮ ጄቶቻችን ያ ታርጌት ወስደው ሄደው እንኳን ሲያዩ ህዝባዊ ተቋማት ላይ ግን ደግሞ የጁንቱ አመራሮች አሉ መሆኑን የጫኑትን ቦምብ ይዘው ተመልሰው ላንድ ያደረጉበት ሁኔታ ነው ያለው። እስከዚህ ደረጃ ሪስኪውን እየወሰደ ይሰራ የነበረ ሰራዊት ነው። በራያ አካይ ላይ ሲተኮሱበት የነበረው ቤተ ክርስቲያን በርካታ የቢኤም ቅንቡላና ራሱ ቢኤሙ ሲማረክ ቤተ ክርስቲያኑን በማቃጠል በመምታት አይደለም በሌላ አቅጣጫ ላይ በመምታት ያንን ከቦ ዘግቶ በመያዝ መጨረሻ የሀይል ከዛ ሲወጣ ቀጥቅጦ የመያዝን ስትራቴጂ የተከተለ ሀይል ነው። እንደነሱ ቢሆን ትግራይም በአሁኑ አሁን በምታያት መልኩ የምትታይ አደለችም የነበረችው፣ ከመቀሌ ጀምሮ ሰራዊታችን ግን በከፍተኛ ጥንቃቄ ብልህ በተሞላበት በከፍተኛ ብቃት ስለተመራ ያ ውጊያ እነሱ ከዛ ቦታ ላይ ወጥተው መያዝ የሚገባቸው እንዲያዙ ሌሎቹ ደግሞ እንዲመጡ ያደረገበት ሁኔታ ነው ያለው። አልኩሽ እኮ በጉዞ ላይ እያሉ፣ ለምሳሌ በቴክኖሎጂ ተጠቅሞ ለመምታት የጦር መሳሪያ የጫኑ ወታደራዊ ተሽከርካሪዎችን ሳይሆን በባሶች ሲሄዱ እንኳን ሲቪልያንስ ሊሆኑ ይችላሉ በሚል የታለፉ ታርጌቶች አሉ። እስከዚህ ደረጃ ሪስኪው ተወስዷል። ስለዚህ ይሄ ከፍተኛ ጥበብ ነው። በየትም ሀገር ታይቶ የማይታወቅ ነው። እኛ እንደዚህ እያደረግን እያለ እነሱ ግን ከእኛ በዘረፉት ሚሳኤል ወደ ህዝብ ተቋማት ላይ ነው ሲተኩሱ የነበረው የያዟቸውን ሰዎች ሲያድዱ ነው የነበረው። ስለዚህ ይሄ በእርግጠኝነት የሚያኮራ ምንም አይነት ህዝብ በማይጎዳበት ደረጃ ጦርነት ያክል ውጊያ ያክል ተካሂዶ በብልሃት የተፈጸመ ኦፕሬሽን መሆኑን ነው መግለጽ የሚቻል። ከአሁን በኋላ ያለውን ሁኔታ የማህበረሰቡን ወደ ቀደመበት ቦታ ለመመለስ የሚደረግ ነገር አለ ወይ የሚለውን አልመለሱልኝም። ለምሳሌ የእርዳታዎች። አዎ፣ እንግዲህ እኛ ሲሆን ወታደሮች ነን። የተሰጠን ግዳጅ በዛ ቦታ ላይ ይሄ ወንጀለኞችን አድኖ ወደ ህግ የማቅረብ ከፌዴራል ፖሊስ ጋር ሆነ እየሰራ ነው ያለ ነው። አንዳንድ የተቋማት ጥበቃዎች የማዕከላዊ መንግስት እና እዛ ጊዜያዊ መስተዳድሩ የሚሰራቸው ህዝቡን የማደራጀት በምግብ በውሃ የሕክምና የማድረስ የበጎ አድራጎት ስራዎች እንዳይደናቀፍ እነዛን በኮንቮይ ደረጃ እያጀቡ ወደ የቦታው በማድረስ ከፍተኛ ድጋፍ እየሰጠን ያለ ነው። መንግስትም በአጭር ጊዜ በርካታ ለውጦች አሳይቷል። አሁን ደግሞ ወደ እያንዳንዱ ገጠራማ ሪሞት ኤሪያም ጭምር ወርዶ ያ እርዳታ ህዝቦችን ከዛ ችግር ለመታደግ መንግስት በኮማንድ ፖስት እየሰራ ያለውን ስራ እኛም በሙያችን ከዛ ሀይል ጋር በጋራ ሆነን እየሰራን ነው ያለ ነው። ይሄ ደግሞ በአጭር ጊዜ በሁሉም አካላይ ተደራሽ መሆን የሚችልበት ዘመቻ ላይ ነው እየሰራን ያለ ነበር። የእኛን ተሽከርካሪዎች ሳይቀር ለዚህ በጎ ስራ በማሰማራት የእኛን ሐኪሞች ሳይቀር በአካባቢያቸው ሕክምና እንዲሰጡ በማድረግ ሰራዊቱ በጀርባው ካዘላት ስንቅ ላይ አካፍሎ ለህብረተሰቡ እያጎረሰው አለጠማው ውሀ እየሰጠ እየሰራ እና ህዝባዊ ወገንተኝነቱን በተጨባጭ በተግባር እዛ እያረጋገጠ ያለበት ሁኔታ ነው ያለው። ሌላ የሚነሳው ነገር ባት ይሄንን ለምን ለጋዜጠኞች አያሳዩም? ለምን ጋዜጠኞች ወደ ቦታው ተጉዘው ይህንን እንዲያዩ አያደርጉም? በሚል በጣም ተደጋግሞ ሲነሳ አያለሁ፣ አንባለሁ በጣም በታወቁ ትልልቅ ዓለም አቀፍ የዜና ተቋማትም ጭምር ይሄ ነገር ይነሳል። ጦርነት ባይኖር ኖሮ ይህን ያደርጉ ነበር በሚል ወቀሳ ሲሰነዘር አሉ። ኢቨን በውጊያ ውስጥ እያለን እንኳ ዚሆን እስከ ማይካድራና ሁመራና አዲጎሹ ድረስ እኮ ሄደዋል። የውጭ ሚዲያዎች ራያ ግንባር ላይ ውጊያ ላይ እያሉ ወደ መሆኒን አልፎ እየተዋጉ እያለ ሄደው እኮ ዘግበዋል። ስለዚህ አሁንም እነዚህ ሁኔታዎች እየተመቻች ነው። አንድ ነገር ግን ጦርነት እና ውጊያ ብቻ አይደለም ሰላማዊ እንቅስቃሴን የሚያደናቅፈው እዚህም እዛም የተደበቁ ግለሰቦች አድፍጠው ለፖለቲካ ፍጆታ እነዛን ኃይሎች ታርጌት አድርገው የሚንቀሳቀሱ ከሆነ በእርግጠኝነት